አስገራሚ ውጤቶች እየተመዘገቡበት ያለው ሰላሳኛው የአፍሪካ እግር ኳስ ዋንጫ ውድድር ወደ ግማሽ ፍጻሜ ተሸጋግሯል። ያለፉት አራቱ ቲሞች ረቡዕና ሐሙስ ይጫወቱና ቅዳሜና እሑድ ለደረጃና ለዋንጫ በሚካሄዱ ግጥሚያዎች ይጠናቀቃል። እንደምናምስታችሁኛ ላይ የተከበራችሁ አድማጮቼ የሩጫ ስፖርት ዜናዎችም አልኝ አብረን እንቆይ። ከ16 ወደ 8 ከ8 ወደ አራት ቲሞች እየጠራ መጥቶ አሁን ለፍጻሜ የደረሱት ኮንጎ ዲሞክራቲክ ሪፑብሊክ፣ አይቮሪ ኮስት፣ ጋናና አስተናጋጅ ኢኳቶሪያል ጊኒ ናቸው። ዛሬና ነገን ያርፉና ረቡ ኮንጎ ከአይቮሪ ኮስት፣ ሐሙስ ጋና ከኢኳቶሪያል ጊኒ ይጫወታሉ። የእነዚህ አሸናፊዎች እሁድ ለዋንጫ፣ ተሸናፊዎች ቅዳሜ ለደረጃ ይጋጠማሉ። ገዛኸኝ ያለፉትን ሁለት ግጥሚያዎች በቴሌቪዥን ተከታትሏል፣ አስተያየቶችም ሰብስቧል። ሰላሳኛው የአፍሪካ ዋንጫ ከአስራ ስድስት ብሔራዊ ቡድኑ አስራ ሁለቱን አንጠባጥቦ በመቀነስ የማጣሪያውን ወንፊት በጥንካሬና በጽናት ተቋቁመው ወደ ወሳኝ ምዕራፍ የደረሱት አራት ቡድኖች ለተነጎዳው ወሳኝ ፍልሚያ ተፋጠዋል። ለኮንጎ ዲሞክራቲክ አጨዋወት አጨብጭበን አድናቆታችን ሳንርቅ የኮትዲቯርና የአልጄሪያ በሁለቱም በኩል የታየው የመሸናነፉ ክክራቸው እጅግ ማራኪና ውድድራቸው ምነው የፍጻሜ ጨዋታ በሆነ አሰኝቷል። በተሻለ እንቅስቃሴና በፈጣን የጨዋታ ፍሰት ከነ ውብ አጨዋወቱ የአልጄሪያ ቡድን መሰናበቱ ብዙዎችን ሳያስቆጭ አልቀረም። ሌላው ከዚህኛው ጨዋታ ቀደም ብሎ የጋና ብሔራዊ ቡድን ጊኒን በፍጹም የጨዋታ ብልጫ ሶስት ለባዶ ሸኝቷል። ስለ ጨዋታው የወጣቶችን አስተያየት ለማሰባሰብ ስነሳ መደበኛ የልምምድ ፕሮግራም ላይ የነበሩትን የካ ክፍለ ከተማ እግር ኳስ ቡድን ተጫዋቾችን አግኝቻለሁ። የሀያ ሁለት ዓመቱ አብዴ አብደላ በብሔራዊ ሊግ ለሚጫወተው የካ ክፍለ ከተማ እግር ኳስ ቡድን በአማካይ ተከላካይ ስፍራ ይጫወታል። ስለ አፍሪካ ዋንጫ ላቀረብኩለት ጥያቄ አጠር አድርጎ ተናግሯል። ከተደረጉ ውድድሮች በጣም የማረከኝ ጨዋታ ኢኳቶሪያል ጊኒ ከቱኒዚያ የተጫወቱት ጨዋታ ነው። በዘንድሮ የአፍሪካ ዋንጫ ጋና እና አይቬር ኮስ ለዋንጫ ይደርሳሉ። የዘካሪያስ ግርማ አስተያየትም ይቀጥላል። በዘንድሮ የአፍሪካ ዋንጫ እንግዲህ ሁሉንም አይቸዋሉ ማለት ይቻላል። ያው እስካሁን የተካሄዱትን ውድድሮች አይቸዋል። እንቅስቃሴው በጣም ደስ የሚል ነገር ነው። እኔ እንደውም የአፍሪካ ዋንጫ በየጊዜው እየተሻሻለ ነው የመጣው። የዘንድሮ አፍሪካ ዋንጫ ነ በብዙ መልኩ ጠንካራና ብዙ ትምህርት የወሰድኩበት ነው ብዬ ነው ማለት። ሌለማን ጨዋታ አድንቃል። በመጨረሻም ለዚህ ለፋይናሊስት መጨረሻ የሚደርሱት ከአራቱ ቡድኖች ማንና ማን ናቸው ታስባለህ? ጥሩ እንቅስቃሴ የጋና ቡድን ላይ በጣም ደስ የሚል እንትን ያለ በጣም የተሻለ ነገር ነው ከበፊቱ ጊዜ እያየ እያየሁ ያለሁት እና ያው ግምቴ ግን ያው ጋና ይበላል ብዬ ነው። ዘካሪያስ ግርማ ኢንተርናሽናል አልቢትር ሲሆን የአፍሪካ ክለቦች ክለቦችና የአፍሪካ ዋንጫ ማጣሪያዎችንም የሚያጫወተው ወጣት የእግር ኳስ ዳኛ ነው። ሌላው አስተያየት ሰጪ ቴዎድሮስ ምትኩ የሚከተለውን ተናግረዋል። አሪፎን ያገኘው ጨዋታ ጋና ካልጄሪያ የተጫወቱት ጨዋታ ነው። በዛ ላይ ጋኖች ከዘጠና ደቂቃ በላይ የመጫወት አቅማቸውን አቅም እንዳላቸው ያሳዩት ጨዋታ ነው። ለእኔ እሱን በሜን ሚነት ያደርገኝ ጨዋታ ነው። እንደ ጨዋታ እንደ አፍሪካ ውድድር ካየ ነው ብዙ ሞቲቬሽን አልነበረውም። በተመልካቾች ዘንድ በተለይም ኢኳቶሪያል ጊኒ እና የኮንጎ ብራዛቪል ቡድኖች በአውሮፓ ታላላቅ ቡድኖች ውስጥ የሚጫወቱትን ተቋቁመው ለደረሱበት ደረጃ አድናቆት እንዳለው ቴዎድሮስ ሲገልጽ፣ የፍጻሜ ተጋጣሚዎች ግን የምዕራብ አፍሪካዎቹ ኮትዲቯር እና ጋና ይሆናሉ ብሏል። በእኔ በኩል ይሄው ነው ያለው ሰለሞን ውድድሩ ወደሚካሄድበት ወደ ኢኳቶሪያል ጊኒ ልውሰዳችሁና ደግሞ በዚያ ከሚገኙት አቶ ፍቅሩ ኪዳኔ አስተያየትና ያላቸውን ትችት እንስማ። በሰላም የሚካሄድ የነበረው የአፍሪካ ዋንጫ ውድድር በጊኒ ኢኳቶሪያል እና ቱኒዚያ ግጥሚያ የተነሳ አስቀያሚ መልኩን አሳይቷል። የጊኒ ኢኳቶሪያል ቡድን በዳኛው ቸርነት ባገኘው የፍጹም ቅጣት ምት ከቱኒዚያ ጋር እኩል ለእኩል በመሆን ከዚያም በተጨማሪው ጊዜ ውስጥ ሁለተኛ ግብ በማግኘት አሸንፎ ለፍጻሜ ግማሽ አልፏል። ጨዋታው እንዳለቀ የቱኒዚያ ተጫዋቾች ዳኛውን ከበው ደብድበው፣ ተመልካቾች ላይ ጠርሙስ ወርውረው፣ መጥፎ ምልክት በማሳየት ምድቤታቸውን ወደ ብልግና ተቀይሮ አሳዛኝ ድርጊት ፈጽመዋል። ነጭ አፍሪካ እየተባሉ የሚጠሩት የሰሜን አፍሪካ አረቦች ለጥቁሮች ያላቸውን ንቀት በብዙ አኳኋን ነው የሚያገልጹት። በቱኒዚያ መሸነፍ ያለሞጫጨሩት ነገር የለም። ይህን ግጥሚያ የመራው የሞሪሻ ዳኛ ከሰራቸው ስህተቶች ውስጥ ዋነኛው ከእውነት የራቀ የፍጹም ቅጣት ምት መስጠቱ፣ የአፍሪካ ፉትቦል ኮንፌዴሬሽን ባለስልጣኖችን በሙሉ ተሰበዋል። የተሸነፈ ቡድን ከሚዘረዝራቸው ምክንያቶቹ ዋናው ዳኛውን መወንጀል ቢሆንም ቱኒዚያ ጊኔን ለማሸነፍ በቀላሉ ትችል ስለነበር ምን እንደነካቸው ራሳቸው ጉድለታቸው እንዲያጠሩ ይቻል ነበር። የመለወጫ ክፍሉን ከመሰባበር በፊት ቱኒዚያ የሚገባት ቅጣት እንደምታገኝና የግጥሚያውም ዳኛ በጡረታ እንደሚገለል ተስፋ አለን። አቶ ፍቅሩን አመሰግናለሁ። በአትሌቲክሱ የሩጫ ስፖርት ዜና በሺህ አምስት መቶ ሜትር የአውሮፓ ሻምፒዮኗ የኔዘርላንዷ ሲፋን ሀሰን ቅዳሜ ዕለት ካልስ ሩህ ጀርመን በተካሄደው የአዳራሽ ውስጥ ሩጫ ውድድር የብሔራዊ ሬኮርድና የዓለምን ፈጣን ጊዜ በማስመዝገብ ድል ተቀዳጅታለች። አራት ደቂቃ 0257 ሴኮንድ ነው ጊዜዋ። ሲፋን በዓለም የአዳራሽ ውስጥ ሩጫ የብር ሜዳሊያ ተሸላሚዋን ኢትዮጵያዊት አክሱማዊት እምባዬን መጨረሻው ላይ ጥላ በማለፍ ነው ያሸነፈችው። አክሱማዊት ሁለተኛ ሆናለች። በወንዶቹ የቱርኩ ኢልሃን ታኑ በሶስት ደቂቃ ከ38 ነጥብ 05 ሴኮንድ አንደኛ ኬንያዊው ኒክሰን ቼፕሴባ ሁለተኛ ሆነዋል በሌላ የሩጫ ስፖርት ዜና ኤርትራዊው አትሊት ተወልደ እስጢፋኖስ በትላንቱ 64ተኛው የጃፓን ቤፑ ኦይታ ማራቶን የግሉን ድንቅ ሰዓት በማስመዝገብ አሸንፏል ሁለት ሰዓት አስር ደቂቃ ከ18 ሴኮንድ በሆነ ጊዜ ሲገባ የሀገሪቱን ሁለት ጠንካራ ተፎካካሪዎችን ሂሮኪ ካዶታንና ሂሮይኪ የማሞቶን ቀድሞ ነው። ተወልደ ስጢፋኖስ በስልሳ አራት ዓመት የወይታ ማራቶን ታሪክ ሲያሸንፍ የመጀመሪያው ኤርትራዊ ሆኗል። በመጨረሻም አሜሪካን ፉትቦል የኒው ኢንግላንድ ፔትሪዮትስ 28 የሲያትል ሲሆክስ 24 የመጨረሻ ውጤት። ይህ ይሁን እንጂ ታዲያ ሲያትል ሲሆክስ ማሸነፍና ዋንጫ ማንሳት እንደነበረበት ግን ብዙዎች ይስማማሉ። ጥሩ ተጫውተዋል። መጨረሻዋ ደቂቃ ላይ የተፈጸመች ስህተት ለሽንፈት አብቅቷቸዋል። ሀያ ስምንት ለሀያ አራት ለኒው ኢንግላንድ ፔትርዮትስ የሁለት ሺህ አስራ አምስት ሻምፒዮን። በዚሁ ለአብቃ አድማጮች፣ ከነገ በስቲያ ረቡዕ በልዩ መስኮት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።